Of America, the American Dims, Radio know, It's an honor for a partner uh, like Ethiopia to give me a degree and. Uh እንዲህ እንደ ኢትዮጵያ ያለ በምሠራው ሥራ ከሚተባበረኝ አካል ይህን ዓይነቱን ዲግሪ በማግኘቴ የሚያኮራኝ ነው። ደግሞ እውነተኛ ዲግሪ ኖሮኝ ስለም አላውቅ ሌላ ተጨማሪ የክብር ዲግሪ ማግኘቴ የትምህርቴ ምስክር ወረቀቶችን ያጠናክርልኛል። የአዲስ አበባ ዩኒቨርሲቲ በዛሬ ዕለት የክብር ዲግሪ የሸለማቸው አሜሪካዊው የዓለማችን ታላቅ ቱጃር ቢል ጌትስ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብረስ ይዘናል። ለምሽቱ ካሉን ዜናዎች መካከል ደግሞ ሱዳን ውስጥ የክርስትና ሃይማኖቴን አልቀይርም በማለቷ ሞት የተፈረደባት ሴት ሜሪያም ያህያ ኢብራሂም ጣሊያን መግባቷ ታወቀ። ከሮማ ሊቃነ ጳጳሳት አቡነ ፍራንሲስ ጋርም ተገናኝታ ተነጋግራለች። አንድ የአልጄሪያ አውሮፕላን 116 ሰዎች አሳፍሮ ከቦርኪና ወደ አልጄርስ ሲበር ተሰወረ። ተከስክሷል የሚል ስጋት አለ። በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ልዩ ልዩ ዘገባዎችና ሳምንታዊ ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ሐምሌ 17 2006 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን ከፕሮዲሰራችን ከንጉሱ ታምሬ ጋር አብረናችሁ እናምሻለን። በቅድሚያ የዕለቱን የዓለም ዜና ከቦርኪና ፋሶ ዋና ከተማ ከዋዳጉ ከዋጋዱጉ ወደ አልጀርስ በመብረር ላይ እንዳለ የጠፋው የአልጄሪያ አየር መንገድ አውሮፕላን እየተፈለገ ነው። አውሮፕላኑ 116 ሰዎች አሳፍሮ የተነሳው ዛሬ ሐሙስ ሲሆን በምዕራብ አፍሪቃ ያሉ የፈረንሳይ ተዋጊ ጀቶች በፍለጋው ተሰማርተዋል። የፈረንሳይ የውጭ ጉዳይ ሚኒስትር ሎረንት ፋቢየስ እስካሁን በተካሄደው ፍለጋ አውሮፕላኑ ምን እንደዋጠው አንድም ፍንጭ አልተገኘም ብለዋል። ምናልባት ሰዓት ሳይወድቅ አልቀረም ሲሉም ተናግረዋል። አውሮፕላኑ ሀምሳ የፈረንሳይ፣ ሀያ አራት የቦርኪና፣ ስምንት የሊባኖስ፣ ስድስት የስፓኝና ስድስት አልጄሪያውያን እንዲሁም አንዳንድ የሌሎች ሀገሮች ዜጎችን አሳፍሮ ነበረ ወደ አልጀርስ ሲበር የነበረው። አውሮፕላኑ በሰሜን ማሊ ጋኦ እና አልጄሪያ ድንበር ላይ ባለ አካባቢ ወድቆ እንደሆነ መርማሪዎች ክትትል ይዘዋል። በክልሉ ያሉት የፈረንሳይ ተዋጊ አውሮፕላኖችም ፍለጋው ላይ ናቸው። የአልጄሪያ አየር መንገድ ቃል አቀባይ ኬራ ቴርኪ አውሮፕላኑ አልጄርስ ለማረፍ አንድ ሰዓት ገደማ ሲቀረው እንደተሰወረ ነው የተናገሩት ዱፒ ከጠዋቱ 11 ሰዓት አንስተን ባደረግነው ፍለጋ ምንም የተገኘ ነገር የለም፣ ፍለጋችንን ግን እንቀጥላለን ብለዋል። ሮይተርስ የዜና ወኪል ደግሞ አንድ የሀገሪቱ ባለስልጣን አውሮፕላኑ ተከስክሷል ማለታቸውን ጠቅሷል። የባለስልጣኑን ስም ግን አልተናገረም። ሱዳን ውስጥ የክርስትና ሃይማኖቴን አልቀይርም በማለቷ በሞት እንድትቀጣ ተበይኖባት የነበረችው ሴት ከቤተሰቧ ጋር ጣሊያን ገብታለች። ሜሪያም የሀያ ኢብራሂም ሮም የገባችው ዛሬ ሐሙስ ሲሆን አብረዋት ባለቤቷና እስር ቤት የተገላገለችው ህጻን ልጇ እንዲሁም ሌላው ልጇ ሄደዋል። ሮም እንደገባች ሜሪያምና ቤተሰቧ በግል ከሮማ ካቶሊካዊት ቤተ ክርስቲያን ርዕሳነ ልቅነ ጳጳስ አቡነ ፍራንሲስ ጋር ተገናኝተው ተነጋግረዋል። አቡኑ ጥንካሬዋ ያመሰገኗት መሆኑን የቫቲካን ቃል አቀባይ ፍሬዴሪክ ሎምባርዲ ገልጠዋል። ሜርያም ከሱዳን እስር እንድትለቀቅ ጣሊያን ስቴትስ ከዩናይት ጋር አብራ ጥረት ያደረገች ሲሆን የጣሊያን የምክትል የውጭ ጉዳይ ሚኒስትር አብረዋ ተድሮ መጓዛቸውም ተዘግበዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መንግስት በተለያዩ የግድያና የአሸባሪነት ወንጀሎች በጦር ፍርድ ቤት ሞት የተፈረደባቸውን አራት የአልሸባብ አባላት አስረሽኗል። አራቱ ከፖሊስ ጠቅላይ መምሪያው ጀርባ አይናቸው ታስሮና ከግንድ ጋር ታስረው በጥይት ተመተዋል ተብሏል። አራቱም እድሜያቸው 25ና ከ25 በታች ሲሆኑ የፍርድ ቤቱ ሊቀመንበር እንዳሉት ሁሉም የአልሸባብ አባላት መሆናቸውን አምነዋል። ይህ በዚህ እንዳለ ትናንትና የተገደሉት የታዋቂ ድምፃዊትና የፓርላማ አባል ሰዓዳ ኢብራሂም ቀብራቸው ዛሬ ሞቃዲሾ ውስጥ መፈጸሙ ተነግሯል። በሌላ ዜና ሶማሊያ ውስጥ በአልሸባብ ቁጥጥር ስር ያለችው ጂሊብ ከተማ ነዋሪዎች የኬንያ ተዋጊ ጀቶች ጥቃት ማድረሳቸውን ገለጡ። በጥቃቶቹ ምን ያህል ሰው ላይ ጉዳት እንደደረሰ ግን የተገለጸ ነገር የለም። የኬንያ ጀቶች በዚህ ወር በከተማዋ ያካሄዱት ሶስተኛ ጥቃት መሆኑ ነው የዛሬው። ጋዛ ውስጥ የሚገኝ የተባበሩት መንግስታት ድርጅት የሚያካሂደው ትምህርት ቤት በእስራኤል አዳፍኔ ተመትቶ ቢያንስ አስራ አምስት ሰዎች ሲገደሉ ብዙዎች ቆስለዋል ሲሉ የጋዛ ባለስልጣናት ተናግረዋል። ቤት ሃኑን ውስጥ የሚገኘው ትምህርት ቤቱ መመታቱን የመንግስታቱ ድርጅትም አምኗል። ነገር ግን በሰው ላይ ስለደረሱ ጉዳቶች ከማረጋገጫ ጋር የሰጠው አሀዝ የለም። ትምህርት ቤቱ እስራኤል ጋዛ ላይ በከፈተችው ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ በመቶች የተቆጠሩ ፍልስጤማውያን የተጠለሉበት እንደነበረ ታውቋል። በፍልስጤማውያን ግዛቶች ውስጥ የሚንቀሳቀሰው የዓለሙ ድርጅት የረድኤትና የስራ አገልግሎት ቃል አቀባይ ሲናገሩ ድርጅታቸው ለእስራኤል የጦር ሰራዊት የመጠለያውን ስፍራ ሁኔታ ሁሉ በግልጽ አሳውቆ ነበር ብለዋል። እስራኤል ስለ ጥቃቱ የሰጠችው አስተያየት የለም። የእስራኤል የጦር ኃይል በጋዛ ሰርጥ የአየርና የታንክ ጥቃቱን ቀጥሏል። ሀማስም ወደ እስራኤል ሮኬቶቹ መተኮሱን እንደቀጠለ ነው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሁለቱን ወገኖች ግጭት የሚያበርድ ተኩስ አቁም እንዲደረግ በያዙት ግፊት ካይሮ ይገኛሉ። የውጭ ጉዳይ ሚኒስትሩ ትናንትና ረቡ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የፍልስጤማውያኑ ፕሬዚደንት መሀሙድ አባስን እና የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንን ማነጋገራቸው ይታወሳል። ከውይይታቸው ተከትሎ የሰጡት መግለጫ ባይኖርም ቀደም ብሎ በተናገሩት ቃል ግን በጥረቱ የተወሰነ እርምጃ እየተደረገ ነው ማለታቸው የሚዘነጋ አይደለም። የኢራቅ ፓርላማ የኩርዶች ፖለቲካ መሪ የሆኑትን ፍዋድ ማሳውን የአገሪቱ ፕሬዚዳንት እንዲሆኑ መርጧል። ምርጫውን ያካሄዱት በሰሜናዊ ባግዳድ በአንድ በአጀብ ይጓዙ በነበሩ መኪናዎች ላይ ጽንፈኞች ጥቃት ካደረሱና በጥቂቱም ሀምሳ ያህል ሰዎችን እስረኞችና ስምንት ፖሊሶችን ከገደሉ ከሰዓታት በኋላ ነው። የሰባ ስድስት ዓመቱ ፍዋድ የኩርዶች ፓርቲ ትናንት ከመሸ ለሳቸው ድጋፍ ለመስጠት መስማማቱን እንዲሁም መምረጡን ያረጋገጠላቸው የፕሬዚዳንቱ መመረጥ እስካሁን ሲጓተት የቆየውን የመንግስት ምስረታ ያመቻቻል ተብሏል፣ ተጠብቋልም። ሆኖም አዲስ ጠቅላይ ሚኒስትር መምረጡ ይበልጡን አዳጋጭ እንደሚሆን ተነግሯል። የውከቱ መቀጠልም ለአዲሱ መሪ ከፊታቸው የተደቀነባቸውን ፈተና የሚያሳይ ነው ተብሏል። የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒዩክ ከስልጣናቸው በፈቃዳቸው እንደሚለቁ አሳውቀዋል። ይህን ያደረጉት በሀገሪቱ ምክር ቤት የገዢው ፓርቲ ጥምረት በፈረሰበት በአሁኑ ወቅት ነው። ሚስተር ያትሴኒዩክ እለቅ አለው ሲሉ ይፋ ያደረጉት የገዢው ፓርቲ ጥምረት ውስጥ ያሉ ሁለት ፓርቲዎች ከህብረቱ ከወጡ ከጥቂት ሰዓታት በኋላ ነው። የሀገሪቱ ፕሬዚደንት ፔትሮ ፖሮሼንኮ ዛሬ ባወጡት መግለጫ የፓርላማ አባላቱ የወሰዱት እርምጃ የህዝቡን ፍላጎት የሚያንፀባርቅ ነው በማለት አመስግነዋቸዋል። በዚሁ አመት የቀድሞ ጠቅላይ ሚኒስትር ቪክቶር ያኑኮቪች ከስልጣን ከተወገዱ ወዲህ ምክር ቤታዊ ምር አልተደረገም። የእሳቸው ደጋፊዎች በብዛት ምክር ቤት ውስጥ እንዳሉ ነው የሚያሳየው። ይህ በዚህ እንዳለ የዩክሬን የሀገር ጸጥታ ቃል አቀባይ ሲናገሩ የሩሲያ ኃይሎች በሀገሪቱ ምስራቃዊ ግዛት በዩክሬን ወታደሮች ላይ በየ በተለያዩ መሳሪያዎች ጥቃት እያደረጉ ነው ብለዋል። የሩሲያ ወታደሮች በራሳቸው የድንበሩ ክፍል ሆነው ከተገንጣዮቹ ጋር የሚዋጉትን የመንግስታችንን ሀይሎች በተለያዩ መሳሪያዎች ይተኩሱባቸዋል ሲሉ ነው ቃል አቀባዩ የገለጹት። በመጨረሻም የዩናይትድ ስቴትስ የፌዴራሉ የኤቪየሽን አስተዳደር መስሪያ ቤት የአሜሪካ አየር መንገድ አውሮፕላኖች እስራኤል ወደሚገኘው ቤንጉሪዮን አውሮፕላን ማረፊያ እንዳይሄዱ ያስተላለፈውን እገዳ አንስቶታል። መስሪያ ቤቱ ትናንት ረቡዕ ባወጣው መግለጫ እገዳውን ያነሳ ነው አዳዲስ መረጃዎችን ካጤንንና እስራኤል በመንገደኞች አውሮፕላን ላይ አደጋ እንዳይደርስ ለመከላከል የወሰደቻቸውን እርምጃዎች ከተመለከትን በኋላ ነው ብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን ለምሽቱ በርከት ያሉ ቅንብሮች ነው የያዝንላችሁ። ከዚያ በፊት ግን ቆየት ብሎ ከሚሰሙት ዝግጅቶች አንዱን ለቅምሻ የሚገርመው ትምህርቱንም የተማርኩት አለ አደለ በልመና ነው። ጠዋት ለምሳሌ ማታ ከሆንኩኝ ጠዋት ለምናለሁ ለምሳም ለራትም የምትሆን ነገር የጧት ኮንኩ ደግሞ ዝም ብዬ ሄድና ከሰዓት ስመለስ ካገኘሁ ይበላል ካላገኘ እንደዛ እያልክ ነው። የምሽቱ የህይወት በቀበሌ እንግዳችን የአላማጣ ነዋሪው አብርሃም ሙሰን ነው። የአይን ብርሃኑን ያጣው ወጣት በሁለተኛው አጋማሽ በህይወት በቀበሌ ዝግጅታችን ይቀርባል። ተከታተሉ አድማጮች። አሁን የዕለቱን አብይ ርዕስ የህጻናትን ህይወት ለማዳን መንግስታት ወይንም በሀገሮች መካከል ያንን ያህል ምርጫ እንደማያደርጉ ቁጥር አንድ የዓለማችን ባለጸጋ ቢል ጌትስ ተናገሩ። በኢትዮጵያ ድርጅታቸው እስከ ዛሬ በሰራው ስራ እንደተደሰቱና ተጨማሪም መርሃ ግብር ለመዘርጋት እንዳሰቡ የገለጹት ቢልጌትስ ቀደም ብሎ ዛሬ ከአዲስ አበባ ዩኒቨርሲቲ የተሰጣቸውን የክብር ዲግሪ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እጅ ተቀብለዋል። ማምሻው ላይ ለጋዜጠኞች የሰጡትን መግለጫ መለስካቸው አመሃ ተከታትሏል። የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ተጣማሪ ሊቀመንበርና በሀብታቸው ስፋት በዓለም ስማቸው መጀመሪያ የሚጠራው ቢል ጌትስ ዛሬ ከሰዓት በኋላ በሸረተን አዲስ በሰጡት ጋዜጣዊ መግለጫ የድርጅታቸውን የስራ ትኩረት በማያጠራጥር መልኩ አብራርተዋል። አጭር የመግቢያ ንግግር ካደረጉ በኋላ መድረኩን ለጋዜጠኞች የከፈቱት ጌትስ የተለያዩ ጥያቄዎች ተሰንዝሮላቸዋል። አንዱ የቀረበላቸው ጥያቄ ድርጅቱ እርዳታ በሚሰጥባቸው ሀገሮች ያሉ የሰብአዊ መብት አያያዞችን ከተመን የሚያስገባው መቼና እንዴት ያለ ሁኔታ ሲፈጠር ነው የሚል ነበረ። በመጀመሪያ ዋና ነገር ነው ያሉትን የድርጅታቸውን እውነት ያስቀምጣሉ ከዚህ እምነታቸው ተነስተውም የሕፃናትን ሕይወት ለማትረፍ በመንግስታት መካከል ምርጫ ለማድረግ ብዙ እንደማይቸገሩ ነው። በየትኛውም ሀገር ያሉ ሕፃናት በሕይወት የመኖር መብት አላቸው የሚል አመለካከት አለኝ እና፣ ለምሳሌ ሕፃናት በፈንጣጣ እንዳይሞቱ ለሰሜን ኮሪያ ሕፃናት የፈንጣጣ ክትባት የሚውል ገንዘብ ሰጥተናል። ግን ስለ ሰሜን ኮሪያ መንግሥት ብዙ ጥሩ ነገሮች የምናገር የምችል አይመስለኝም። ይሁንና አንድ ሰው የሰሜን ኮሪያ ሕፃናት መንግሥታቸው መጥፎ በመሆኑ ምክንያት በፈንጣጣ ይሙቱ ብሎ አይከራከርም። ስለዚህ ሕፃናትን የመርዳት ጥያቄ ሲመጣ፣ ያንን ያህል አንመርጥም። እንኳን መንግሥታት ባሉባቸው አገሮች መንግሥት የላቸውም በሚባሉ አገሮችም ለአደጋ የተጋለጡትን ሕፃናት ለመታደግ ድርጅታቸው እንደሚገባ ይናገራሉ። የምርት እድገት ሊጨምሩ የሚችሉ የቴክኖሎጂ ውጤቶችን በስራ ላይ ለመዋል ከተቻለም የማታ ማታ ውጤቱ መልካም እንደሆነ ቢልጌትስ ይሞግታሉ። በኢትዮጵያ ውስጥ ከአስራ አምስት ዓመታት ያላነሰ ጊዜ ድርጅታቸው በጤናና በግብርናው ዘርፍ ሰፊ ድጋፍ እየሰጠ እንደሆነም ማስረጃዎች ይናገራሉ። ቢልጌትስ እንዳሉት በሁለቱ ዘርፎች በኢትዮጵያ ብዙ መሻሻል ታይቷል። በከብት እርባታ በኩል አዲስ መርሃ ግብር ለመዘርጋት እየታሰበበት እንደሆነም ይፋ አድርገዋል። እዚህ በምንሰራቸው ፕሮጀክቶች ብዙ መሻሻል መታየቱ በጣም የሚያስደስት ነው። እንደ ከብት እርባታ የመሳሰሉት አዳዲስ መርሃ ግብሮች ሥራ ለመጀመር የሚያስችል ምክክርም ከመንግሥት ጋር እያደረግን ነው። የዚህም ምክንያቱ የቀደሙ ግንኙነታችን ያረኩን በመሆኑ ነው። ዛሬ ከአዲስ አበባ ዩኒቨርሲቲ የተሰጣቸው የክብር ዶክትሬት ዲግሪም እንዳስደሰታቸውና ትልቅ ክብር እንደሚሰማቸው ተናግረዋል። ከሁሉ በላይ ደግሞ ያለው የሥራ መልካም ትብብር ምስክር ነው ብለዋል። እንዲህ እንደ ኢትዮጵያ ያለ በምሠራው ሥራ ከሚተባበረኝ አካል ይህን አይነቱን ዲግሪ በማግኘቴ የሚያኮራኝ ነው ደግሞ እውነተኛ ዲግሪ ኖሮኝ ስለማላውቅ ሌላ ተጨማሪ የክብር ዲግሪ ማግኘቴ የትምህርት የምስክር ወረቀቶችን ያጠናክርልኛል። በጋራ ለሠራነውና ወደፊት ለሚቀጥለው ትብብራችንም ይህ ትልቅ ዕውቅና ይመስለኛል። በድርጅቱ ሥራ ባለቤታቸው ሜሊንዳ ጌትስም በእኩል ደረጃ እንደሚሳተፉ የገለጹት ጌትስ ወደ ኢትዮጵያ ከሳቸው የበለጠ የሚመጡት ሜሊንዳ ጌትስ እንደሆኑም አስረድተዋል። ቢል እንድ ሜሊንዳ ጌትስ በኢትዮጵያ ውስጥ በጤናውና በግብርናው ዘርፍ በብዙ መቶ ሚሊዮን ዶላር የሚገመት ድጋፍ እንደሚሰጥም ታውቋል። መለስካቸው አማሃ ከአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ ነበር የተከታተላችሁት። አሁን ወደ መጽሔቱ የትንታኔ ርዕስ እንሻገራለን። ለአንድ ወር ያህል ተቋርጦ የቆየው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር ከቀናት በኋላ በአዲስ አበባ እንደሚጀምር የምስራቅ አፍሪካ ሀገሮች ማህበር ኢጋድ አስታወቀ። ተቀናቃኝ ወገኖች ድርድሩን ለመቀጠል ፈቃደኛ መሆናቸውንም ኢጋድ አትተዋል። እስክንድር ፍሬው ዝርዝሩን አድርሶናል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ትናንት ማምሻውን ባወጣው መግለጫ ተቋርጦ የነበረው ድርድር እንደ አውሮፓውያን አቆጣጠር ሐምሌ 30 2014 እንደሚጀመር አመልክቷል። በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትና በቀድሞ ምክትላቸው ዶክተር ሪያክ ማቻር የሚመሩት አማጽያን ድርድር ካቋረጡ አንድ ወር ሆኗቸዋል። በተለይ አማጽያኑ አሳታፊ በተባለው የሰላም ድርድር ላይ የተጋበዙ የሲቪክ ማህበረሰብና የሌሎችም ድርጅቶች ተወካዮች የተመረጡበትን ሁኔታ አልተቀበሉም። አብዛኛዎቹ የመጡት መንግስት ከሚቆጣጠራቸው አካባቢዎች መሆኑን የገለጹት አማጽያኑ አንሳተፍም ሲሉ ከአንድ ወር በፊት ሊጀመር ከነበረው ድርድር የመክፈቻ ስነ ስርዓት ላይ እንኳን ቀርተዋል። ድርድሩ ሳይጀመር መቆሙን የተመለከተው ይጋድ ላልተወሰነ ጊዜ መቋረጡን ያስታወቀው ያኔ ነው። ውይይቱ ተቋርጦ ቢቆይም አደራዳሪዎቹ ግን ለመጀመሩ ሁኔታዎችን ሲያመቻቹ መቆየታቸውን የወቅቱ የኢጋድ ሊቀመንበር የሆነችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪዮኤ አብራርተዋል። የኢጋድ አደራዳሪ ቡድኖች ውይይቱ በተቋረጠበት ጊዜ ውስጥ ከሁሉም ወገኖች ጋር እንደተደራደሩ ሲገናኙ፣ ምክክር ሲያደርጉ እንደነበር ከመንግስት ወገን፣ ከተቃዋሚ ቡድን፣ ከሶስተኛ ወገን፣ ከሲቪክ ሶሳይቲ እና ከፓርቲዎች ጋር ጁባ፣ ኬንያ፣ አዲስ አበባ እየተመላለሱ ሲወያዩ እንደነበር ከሁሉም ወገኖች ያገኙት ስሜት ውይይቱን ለመቀጠል ፍላጎት እንዳላቸውና ድርድሩ እስከ መጨረሻው መሄድ እንዳለበት የሚል ነው። ከዛም አልፎ ከስቴክሆልደርስ ከሚባሉት ሌሎች የአለም አቀፍ ህብረተሰብም ጋር እንደዚሁ ምክክር አድርገው ያገኙት ፊድባክ ይ ስለሆነ በዛሬ ዕለት አሁን ሁለተኛ ዙር ውይይቱን ለመቀጠል ፍላጎት እንዳለ ነው መግለጫ ያወጣው እንደ አውሮፓውያን አቆጣጠር ሰኔ 10 2014 የተካሄደውን የኢጋድ አባል ሀገራት የመሪዎች ስብሰባ ያስታወሰው የትናንቱ መግለጫ የዚህ ስብሰባ ውሳኔዎች ተግባራዊ መሆን እንደሚገባቸው አመልክቷል። ድርድሩ ተቋርጦ በቆየባቸው ሳምንታት ከሚመለከታቸው አካላት ጋር የተደረጉት ውይይቶችም ይህንን ማሳካት የሚቻልበትን መንገድ ለመጥረግ ያለሙ መሆናቸውን ጠቅሷል። በተለይ ደግሞ ፕሬዚዳንት ሳልቫኪርና የአማጽያኑ መሪ ዶክተር ሪያክ ማቻር ጦርነቱን ለማቆምና የብሔራዊ አንድነት የሽግግር መንግስት ለመመስረት የደረሱበትን ስምምነት በማሳያነት ጠቅሷል። ከዚህ በፊት የተካሄዱት የሰላም ድርድሮች በተፈለገው ፍጥነት አለመሄዳቸውን በቅርበት የሚከታተሉ አካላት ይናገራሉ። ከቀናት በኋላ የሚጀመረው የዚህኛው ዙር ውይይት መሳካት ግን እጅግ ወሳኝ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይናገራሉ። የድርድሩ መሳካት አንገብጋቢ ነው። በጣም በጣም አንገብጋቢ ነው። ምክንያቱም በብዙ መቶች የሚቆጠሩ ሕዝቦች እየተፈናቀሉ ያሉበት፣ ህይወት እየጠፋ ያለበት፣ የክረምት ወቅት እየመጣና ረሃብም ሊከተል እንደሚችል እየተነባ ያለበት፣ ስደተኛም ቁጥር እየጨመረ ያለበት ሁኔታ ነው ያለውና የዓለም አቀፍ ህብረተሰብ ኢጋድም፣ ሌሎችም የዚህ ጉዳይ ባለ ስቴክ ሆልደር የምንሏቸው በአሁኑ ሰዓት በጣም ሲሪየስ ናቸው አይነት ነገር ይሄን ለመግፋት ይሄ እንዲሳካ ለማድረግ አስፈላጊ የሆኑ እርምጃዎች በሙሉ መወሰድ እንዳለባቸው ነው ያለው። እንግዲህ አሁን ይሳካል አይሳካም የሚለውን ይሳካል በሚለው ተስፋ በማድረግ መግፋቱ ነው የሚሻለው። ከዛ ቀጥሎ እንግዲህ የማይሳካ ከሆነ የዓለም አቀፍ ኅብረተሰብ ይሄ ባለጉዳዩ ጋድም ጭምር ማለት ነው በግንባር ቀደምትነት የራሱን እርምጃ የሚወስድበት የተሻለ የተለየ እርምጃ የሚወስድበት ጊዜ የሚመጣበት ይሆናል። ካሁኑ ግን ይሄ ይደረጋል ብሎ ማስቀመጡ በድርድሩ ሂደት ላይ ጥሩ ስሜት ስለማይፈጥር እዚሁ ማቆሙ ይሻለሁ። በብሔራዊ አንድነት የሽግግር መንግስት ዝርዝር ሁኔታዎች ላይ መነጋገር ከአሁኑ ዙር ውይይት አጀንዳዎች አንዱ መሆኑም በኢጋድ መግለጫ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኤድስን የሚያስከትለውን የኤች አይቪን ወረርሽኝ በመከላከልና በሕክምናው ረገድ በቅርብ ዓመታት ከቅርብ ዓመታት ወዲህ በጉልህ የሚታይ መሻሻል አለ። አውስትሬሊያ ሜልበርን ከተማ እየተካሄደ ባለው ዓለም አቀፍ የኤድስ ጉባኤ ታዲያ የኤች አይቪን መተላለፍ ሊከላከል ይችል ይሆናል የተባለ አዲስ መድኃኒት እንደተገኘ ታውቋል። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል ከዚያው የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የኤች አይቪ ሕክምናን አስመልክቶ የታየው ውጤት በአሁኑ ወቅት ሜልበርን ኦስትሬሊያ በመካሄድ ላይ ባለው ሀያኛው የኤድስ ዓለም አቀፍ ጉባኤ ተሞግሷል። ሆኖም ክርክርም ማስነሳቱ አልቀረም። የተባበሩት መንግስታት ድርጅት የኤድስ ክፍል ኃላፊ ዶክተር ሉዊዝ ሎሬስ የተገኘው ጥሩ ውጤት የተሻለ ህክምና ማስገኘቱ ብቻ ሳይሆን መከላከያው መድኃኒት በክኒን መልክ መሆኑም ጭምር ነው ብለዋል። መድኃኒቱ ህይወት ከማትረፍ አልፎ የኤድስን መስፋፋት በመግታት ረገድ አብይ መሳሪያ ሊሆን እንደሚችል እየተረዳን ነው። የህክምናውን ይዘት ማስፋት በተለይም ከጅምሩ አንስቶ የማከሙ ጉዳይ ኤድስን በማጥፋት ረገድ አብይ ሚና ሊኖረው እንደሚችል አያጠራጥርም። ዶክተር ሎሬዝ የተናገሩት ጉባኤውን ስላስፈነጠዘው ፕሪ ኤክስፖዠር ፕሮፍላክሰስ ስለተባለው አስቀድሞ ለመከላከል ስለሚያስችለው አዲስ የኤች አይ ቪ መከላከያ መድኃኒት ነው። ትሩቫዳ የተባለው ክኒን የኤች አይቪን መተላለፍ በመከላከል ረገድ እስከ 75 ከመቶ ስኬት እንዳስገኘ ላንሰንት በተባለው ስለ ህክምና የሚዘግብ መጽሔት ላይ በቅርቡ የወጣ ጥናት አመልክቷል። ጀምስ ሩኒ በኤድስ ላይ በሚካሄደው ጦርነት በአህጽሮት ፕሬፕ ስለተባለው መድኃኒት አዲስ ስትራቴጂ ያብራራሉ። የኤች አይቪ መድኃኒትን ብዙውን ጊዜ በሽታው የያዛቸውን ሰዎች ለማከም ጥቅም ላይ የማዋል ስትራቴጂ ነው። በአሁኑ ወቅት ግን በኤች አይቪ የመያዝ አደጋ ለሚያንዣብብባቸው ሰዎች የሚሰጥ መከላከያ ክኒን ነው። ኤች አይቪ ኤድስን በመታገል ተግባር የሚሳተፉት ጋስ ክንስ ግን ስለ አዲሱ መድኃኒት ለመፈንጠዝ መቸኮላ አያስፈልግም ይላሉ። ብዙ ሰዎች ኤድስ ሳይኖርባቸው በሽታውን ለመከላከል ብቻ መድኃኒቱን ከመውሰድ ይልቅ ኮንዶም መጠቀምን ሊመርጡ እንደሚችሉ ኬርንስ ይናገራሉ። አሁን ገና ገና ነው። ፕሬፕ እያዘገመ ቀስ እያለ ነው የሚመጣው። ቅጽበታዊ ለውጥ አይሆንም። በዛም ላይ ለአንዳንድ ሰዎች መፍትሄ ላይሆን ይችላል። ደቡብ አፍሪቃ ያሉት ተመራማሪ ብራያን ኬንያምባ በኤድስ እጅግ የተጎዱት ከሰሐራ በመለስ ያሉት የአፍሪካ ሀገሮች በመሆናቸው አዲሱን ፕሬፕ መድኃኒት የማግኘት እድል እንዲያገኙ ያስፈልጋል ብለዋል። በሀገራቸው ደቡብ አፍሪቃ የኮንዶም መጠቀም ልምድ በጣም እየቀነሰ እንደሆነ ጥናቶች ያመለክታሉ ብለዋል። በደቡብ አፍሪቃ ከዓለም የበዙ በኤች አይቪ የተያዙ ሰዎች እንዳሏት ይታወቃል። ከስድስት ሚሊዮን በላይ ደቡብ አፍሪካውያን ኤች አይቪ አለባቸው። ስለሆነም አሁንኑ ለአዲሱ መድኃኒት ተደራሽነት እንዲኖር ያስፈልጋል ብለዋል። ደቡብ አፍሪካዊ ተመራማሪ በአሁኑ ወቅት ሜልበርን ኦስትሬሊያ በመካሄድ ላይ ባለው ሀያኛው ዓለም አቀፍ የኤድስ ጉባኤ ተሳታፊዎቹ መስማት የሚፈልጉት ነገር የሳይንስ ምሁራን የሚሉትን ነው። ምሁራኑ ኤድስን ሊያድን የሚችል መድኃኒት ወደ ማግኘት እየተቃረቡ እንደሆነ እየገለጹ ነው። ክብራትና ክቡራን አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከደረሱን የእናንተ አስተያየቶች ጥቂቱን እንስማ ቪኦኤችኔ ታደሰ የተስለኝ ከዚህ ጋር የሆነ ስቴት ነው የምደውለው። ዋናው የምደውልበት ምክንያት እዚህ ኦሮሞ እና አማራ ወይም በኢትዮጵያ ሕዝብ መሀል ላይ ያለው ነገር ነው። ኦሮሞ ኢትዮጵያ ሕዝብ አይደለም የበደለ አስተዳደር ነው። ለምሳሌ ምልልክ የበደለውን በደል ኢትዮጵያ ሕዝብ እንደበደለ አድርጎ እኛ ተበድለናል በምልልክ ጊዜ በሀይለ ስላሴ ጊዜ አሁንም ተበድለናል ካሉ ይሄንን አስተዳደሩ በዛ ወቅት ያለው ነው የበደለው እንጂ አስተዳደሩ አሁን የለም። አሁን ደግሞ ሀዲግ አስተዳደር ወይንም አማራ ወይንም ኦሮሞ ከምባታ፣ ወላይታ፣ ጉዴላ እሱም ብሎ አይደለም ሁሉንም ህዝብ ነው የሚጨቁነው። ይሄንን የሀዲግን አስተዳደር ለመለወጥ ከተፈለገ ሁሉም አንድነት ተነስቶ ህዝቡ መርጦ ለራሱ የሚሆን ማድረግ አለ። ኦሮሞ ብቻዬን እኔ ድሮም ተበድያለሁ አሁንም መበደል አለብኝ ምለው ይሄ እልም ለምሳሌ አሰብ ስንናገር ሱልጣን ሸጥ ያሰብ ለጣሊያን አፋር መሬት ነው ተሸጥ። አፋሮች አሁን ድሮ እኛ ተበድለናል፣ መሬታችን ተሽጠዋል ብሎ እንትን አላሉ። ይሄንን ድሮ አስተዳደር ነው ጤና። ስትልን ውድ ቢዎች፣ እንዴት ናችሁ? ሰላም ናችሁ ወይ? ደጉ ይባላል። ስሜ የመደወልኩትን ከዚሁ ከአሜሪካ ነው። ዶክተር መራራ ጋር በተደረገው ድንቅ ውይይት ላይ አስተያየት ሊሰጥ ነው። ዶክተር መራራ አንዱን ብሄር ስልጣን ወይ ሞት ካላይ ብሏል። ሁለተኛው ደግሞ ስልጣኑን መልሽ ካልወሰድኩ ስልጣኑን ካልመለስኩ፣ ሶስተኛውን ብሄር ደግሞ አገርን አካባቢውን ካላስገነጠልኩ ብለዋል። እውነት ነው። ይሄ ነው ችግር የሚፈጥረው። ግን ዶክተር መራራ አንድ ያላነሱት በጣም አለ። ሌሎች ብዙ ብሄሮች አሉ ብዙ ብሄረሰቦች ኢትዮጵያን የሰሩ። ይሄ ነው ትልቁ ችግር። የዶክተር መራራም የሌላም ችግር ሌሎችን ብሄረሰቦች መርሳት ነው። ኢትዮጵያ ሁሉም ዜጋ ነው ተብሎ እስኪታሰብ ድረስ መታገል የሚያስፈልገው ይመስልኛል። ሌላው አንድ ነገር ማንሳት እንፈልገው ስልጣን መመለስም ስልጣን ወይ ሞትን ማለት እኮ አንድ ነው፣ ያመለጠውን የሄደውን ስልጣን መመለስ ማለት ነው። ሌላኛው ግን ስልጣን አሁን በብዙ ኢትዮጵያ ሁኔታ ላይ ነው ያለው። ብዙ ኢትዮጵያን፣ ብዙ ብሔረሰቦች ተካፍለውታል። አንድ ጀነራሎች ናቸው የሚባል ወረሰብ ሲነበር ጀነራሉ ታዲያ ይዞ ብርጌቱን ውጭ ሀገር ጠላት ሀገር የሚሄድ ከሆነ ጀነራሉ መሾሞ ራሱ አሳሳቢ ነው። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ፣ ጻፉ፣ ደውሉልን። አሁን የአሜሪካ መዝናኛ እንደ አውሮፓውያን የዘመን አቆጣጠር በ1970 ዎቹ ዓመታት እጅግ ተወዳጅ በነበሩት በአርኤንቢ ሙዚቃ ስልቶች በተቀናበሩ ስታንድባይ ዩርማን እና እንደ ጌቶ ሥራዎቿ ገዝፋ ትታወቃለች ይላል ሰለሞን በመንደርደሪያው። ኋላም ዘመናዊውን የዲስኮ ሙዚቃ ስንትረች ለረዥም ጊዜ በመምራት ተቆጣጥራለች። በጊዜው የተቸራት የደቡቧ የሶል ሙዚቃ ንግሥት የሚለው መጠሪያም ቢያንስ ሰዓት እንጂ አይበዛባትም። ካንዲ ስቴሽን ከአንዲ ስታያተን እንደዚህ፣ እነዚያ ሁሉ የተዋቡ ያጫወት ስልቶች ላይፍ ሀፕንስ በተሰኘው አዲሱ አልበሟ በአንድ ላይ አዋህዳ ማቅረብ እንደቻለች ባልደረባችን ካትሪን ኮል ትጠርቅልናለች ሲል ሰለሞን ክፍሌ የዛሬውን እንዲህ አቀናብረዋል። What I'm looking for is a love that's forever. Someone who can capture my soul in a heartbeat and stay for all time. Ooh, what I'm praying for is a match made in heaven. Someone who will worship my body and still put his heart on the line. Life happens, it's a new Addisu album. እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ ም መስል ሾልስ አላባማ ፌም ስቱዲዮ ውስጥ በሙዚቃ ታሪክ የሠሩትን ሁለቱን ማለትም የ74 ዓመቷን ካንዲ ስታተንንና የሙዚቃ አቀናባሪውን ሪክ ሆልን እንደገና ለመጀመሪያ ጊዜ ማገናኘት ችሏል። በዚህኛው አዲሱ ሲዲ ላይ ከተቀረጹት 13 ሙዚቃዎች ሦስቱን ያቀናበረው ታዋቂው ሪክ ሆል ነው። ቀሪዎቹ አስሩ በሙሉ የተሠሩት በሌላው ዝነኛ አርቲስት ማርክስ ዊሊያምስ መሆኑ ታውቋል። ዊሊያምስ ከዚህ ቀደምም ከተወዳጆቹ ከስቲቪ ዋንደር፣ ከጆን ሌጀንድና ከታይለር ፔሪ ጋር የሠራ ሲሆን በመቅረጫ ስቱዲዮ ውስጥ አዲስ አሰራር ያስተዋወቀና የድምፃዊትና ሙዚቃ ደራሲ የካንዲ ስታትን ልጅ ነው። ምን ማድረግ እንዳለበት ልትነግረው ትችላለህ። ብዙ ሌሎች የሙዚቃ አቀናባሪዎች ግን ይህን አርጉ ማለት አትችልም። አንዳንዴ ስልክ ደውልለትና ምን እንደሆነ ታውቃለ። ሌሊቱም ሙሉ ስለዚህ ሙዚቃ ሳስብ ነው ያደርኩት፣ እናም የመጀመሪያውን ስንኝ እንደገና መስራት ስለምፈልግ አሁኑኑ ተነስቼ መምጣት አለብኝ፣ ምክንያቱም በአሁኑ ሰዓት ጥሩ ድምፅ ማውጣት ስለምችል ጭምር ነው ስለው የሚሰጠኝ መልስ ታዲያ ቶሎ ነይና እንስራዋ የሚል ነው። ላይፍ ሃፕንስ በተሰኘው አልበም ላይ ምስጋና የሚገባቸው ሁለት የሙዚቃ አቀናባሪዎች ቢኖሩም ታዲያ ሙሉ በሙሉ የፕሮዤው ተቆጣጣሪ ራሷ ከአንድ ስታተን መሆኗን አርቲስቷ ታስረዳለች። በሕይወቴ ታሪክ ለመጀመሪያ ጊዜ ነው አሁን የራሴን ፕሮዤ ራሴ ስመራ። ገና የአምስትና የስድስት ዓመት ሕፃን ሳለው ጀምሮ ሰዎች ነበሩ ምን ማድረግ እንዳለብኝ የሚያዙኝ ምን መዝፈን እንደምችልና እንደማልችል እንዴት መዝፈን እንደሚኖርብኝም የሚነግሩኝ ሰዎች ነበሩ። ዛሬ ግን ለአምላክ ምስጋና ይግባውና ነፃ ነኝ። ራሴ የራሴን ዜማ ደርሳለሁ። በፈለግኩት መንገድ እጫወተዋለሁ። በአጠቃላይ የራሴ አለቃ ራሴ ነኝ። አዛዥ የለብኝም። ከአንዲስታትን ላይፍ ሀፕንስ ባለችው ዜማዋ የህይወትን ውጣ ውረድ ታስረዳለች። ብዙ ነገሮችን አሳልፍ ያለው ከማይሆኑ ሰዎች ጋር ገጥም ያለው ጥቃት ያደረሱብኝ አፍ እላፊ የተናገሩኝ ያዋረዱኝ አሉ። እነዚህ ሁኔታዎች ካጋጠሙኝ በኋላ ተረጋግቼ ቀመጥና የደረሰብኝን ነገር እጽፋለሁ። እንዲያውም በህይወቴ ውስጥ አንድ ሰው ገጥሞኛል፣ ሁሌም በሚስጥር ሊይዘኝ የሚፈልግ እርሱ ለብቻው ተነስቶ ሄድና አንቺ በመኪናሽ ነይና እዚያ ቦታ እንገናኝ ይለኛል። የእኔ ምላሽ ታዲያ በሕልምህ ነው የሚል ነው። changed you put me through that you put me through you must be hiding something you must be hiding something don't want me to know you don't want me to know i gotta give it to you boy yeah. they've been through it too <laughs> so we all to relate ምክንያቱም እርሱም በእንደዚያ እኔ ባሳለፍኳቸው አይነት ሁኔታዎች አልፏላ። ስለዚህ ሊያገናኛቸው ይችላል። በዚህ በካንዲስታትን አዲሱ አልበም ላይ ከተቀረጹት ተወዳጅ ስልቶች አንደኛው አይ አይንት ኢዚ ቱ ላቭ የሚለው ይገኝበታል። ሪክ ሆል ነው ያቀናበረው። በ1970ዎቹ ውስጥ በራሱ የተቀናበረውን አሻሽሎ ሰርቶታል። እዚህ ላይ ወደ ብሉስ የሙዚቃ ስልት ያደላል። ካንዲስታትን ጆን ፖል ዋይትና ጄሰን ኢዝቤል በጋራ dear the, hour of the time. i need easy to love scars have made me black and blue but i feel alive ሰለሞን ክፍሌን ለቅንብሩ እናመሰግናለን። አድማጮች ዝግጅት ነው፣ ግሩም ግሩም ዝግጅት ነው፣ ሙዚቃዋም ደስ ይላል። እንግዲህ አድማጮች መለስ ብለው ፈልጓት እንዲሰሙ እንዲያጣጥሙ እንጋብዛለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ33 ያመለክታል። ወደ ሁለተኛው ክፍል መዝለቃችን ነው። በዚሁ አሁን ባህልና ማህበረሰብ ላለፉት በርካታ ሳምንታት የአያሌ ተመልካቾችን ቀልብ ሰርቆ ከቴሌቪዥኑ መስኮት ጋር ያጎራበተን የብራዚሉ ሀያኛው የዓለም እግር ኳስ ዋንጫ ውድድር በግሩም ያጨዋወጥ ጥበባቸው የተማረክንላቸው ተጫዋቾችና ቡድኖች በእጅጉ ያስደመሙን በአስገራሚ ገጠመኞችና አጓጊው የፍጻሜ ጨዋታዎች ትውስታ ገና ብዙ አብሮን መዝለቁን በማስታወስ የተንደረደረው ባህልና ማህበረሰብ በዛሬው መጨረሻ ክፍል። ቅንብሩም በዚሁ ባለመዋንጫ ለአንድ የተሽከርካሪዎች ኩባንያ በሰሯቸው ሶስት የቴሌቪዥን ማስታወቂያዎች መነሻነት የፕሮግራሙ አዘጋጅና አቅራቢ ዛሬ አብሮን እያስተናገደ ያለው አሉላ ከበደ ካወያያቸው ከዳዊት መስፍንና እዝራውቤ ጋር ያደረገውን ቆይታ ነው ይዞ የተመለሰው። አሉላ፣ መስመሩን ልልቀቅልህ። አመሰግናለሁ ቆንጂት። እንደገለሽው ሶስት ኢትዮጵያውያን ናቸው በዚህ የቴሌቪዥን ማስታወቂያ አንድ ለተባለው ኩባንያ የሰሩት ተለቅ ያለ ስራ እንደመሆኑ ገዘፍ ያለ ቦታም የሚሰጠው ኢትዮጵያውያን በዚህ ደረጃ ሲሳተፉ የመጀመሪያው እንደመሆኑ ከሶስቱ በጊዜው ሁለቱን አግኝተን ያነጋገር ነው። ወደ ግል ስራዎቻቸው በተለይ ጥበባዊ ስራዎቻቸውን የሚመለከቱ ዝርዝሮች ውስጥ ነበር የገባ ነው። ታዲያ ባለፈው ሳምንት ውይይታችን አንድ ጥያቄ አነሳሽነትን አነቃቂነትን ተባብሮ መስራትን እያወሩ ባለበት ጥበባዊ ስራቸውን የተመለከተ ጥያቄ አንስቼ ነበረ። የቋጨ ነው። ከዚያ ነው የምንነሳው። ይሄ አሁን ዳዊት ያነሳው መረዳዳቱ በር መክፈቱ እድል መስጠቱ እናንተም እንደ ባለሙያ እንደ ጥበብ ሰው በፈጠራ ጥበብ ሂደት ውስጥ በምታደረጓቸው ስራዎች ቀደም ብዬ በመግቢያው እንደ ጠቆምኩት ሌሎችም ማነቃቃት ትችላላችሁ። ይህን ፕሮግራም የሚከታተሉ ወጣቶች የእግር ኳስ ፍቅር ያላቸው ከተመልካቾቻችሁ አንዱ የሆኑት ይሄ እድል የመኖሩን ያህል በጥበብ ስጥ የቱን ያህል ትልቅ ቦታ ሊያደርስ የሚችል ነገር መስራት ይቻላል የሚለውን ጥያቄ ሊያነሱ ይችላሉ። ሰዓሊ ሊሆኑ ይችላሉ። በሙዚቃው፣ በቪዲዮ ቅንብሩ፣ በተለያየ መስክ ያሉ ሊሆኑ ይችላሉ። እናንተ ለመጣችሁበት ይሄ ረድቶኛል። በዚህ መንገድ መከተል የበለጠ እድል የሚከፍት ይመስለኛል፣ የምትሉት ልታካፍሉ የምችሉት ነገር ካለ፣ እዝራ ከአንተ ልጀምር። በእኔ ልምድ የማካፍለው ያው ምንም መልስን አለመጠበቅ። አይ ቲንክ በአብዛኛው ሰዓሊዎች የሆነ ነገር ሰርተን የሆነ ነገር እንጠብቃለን፣ እና መልስ ካላገኘን በጣም ተስፋ እንቆርጣለን። ግን ተስፋ ለመቁረጥ ነው። ምንም መልስ ሳይጠብቁ ስራውን መስራት ነው፣ ያለማቋረጥ መስራት ነው። ምን ስራው ስራውን ለማሳደግ እስከሆነ ድረስ መልስ ቢኖር ባይኖርም አንድ የሰራነው ስራ ለሚቀጥለው የሚያስተላለፍ ደረጃ ነው እና ለራሳችን እድገት ሊጠቅም እስከሆነ ድረስ ግዴታ የራና ተመልካች አይነት ይሄ ዘመድነት ያለ ነው አደለ? ለምሳሌ ጋለሪ ሲሰቀል ያው ሰው እንዳያውን አርቲስት የሚያስቀምጠው አደለ? እና አርቲስቱ ላይ ተመልካች እንደዚህ ግዴታ የሚያስፈልግ ነገር ይመስላል። ግን ባያስፈልግበትም ሁኔታ ይኖራል። እና ተስፋ ለመቁረጥ ነው፣ እና መስራት ነው። በተለይ ደግሞ በተቻለ መጠን ከራስ ስራ ወጥቶ ደግሞ ሌላዎች እንደ ራስ አይነት አምሳያ የሆኑ ሰዎችን ማግኘትም በጣም አስፈላጊ ነው። ምክንያቱም ያ እንደ ማህበረሰብ ይፈጥራል ሀሳብ የመለዋወጥ አለ። ስለዚህ አንዳንድ ጥሩ ገጠመኞች፣ እድሎች ካሉ እርስ በእርስ የመካፈል አንዱ ለአንዱ ሊያሳልፍ፣ ለምሳሌ እኔ አንድ ሰው ሙዚቃ ነገር ስራ ከፈለገ እኔ ግን ያ እድሉ አውቃለሁ፣ ግን ሙዚቃ ስለማልሰራ ሙዚቃ ለሚሰራ ጓደኛ እነግረዋለሁ እሱ እንዲሰራ እንደ ማለት ነው። እና በዛም በኩል እሱን ረዳው ማለት ነው። እና አሁን ልክ ዳዊት እንዳደረገው ማለት ነው። ይሄ አይነት ኔትወርክ ወይንም ከራሱ ስቱዲዮ ወጥቶ እንደ ራስ አምሳያ ሰው ጋር በቃ ኮሚኒኬሽን መስጠት በጣም አስፈላጊ ነው። እና ተስፋ አለመቁረጥ ግሩም ነው። ተስፋ አለመቁረጥ ከሌሎች የሚሰጥ ምላሽን ሳይጠብቁ በስራው ላይ መትጋት ብልሃል። ያ የሚጠበቀው ምላሽ ኋላ ላይ መምጣቱም አይቀርም እንዳልከው ተግቶ ከሰራ በራሱ መንገድ መምጣቱ አይቀርምና አንጠብቅ ምትል ይመስላል። ግሩም ነው። እዝራ ዳዊት ወደ አንተ ልመጣ ነው። አንተስ እንዲህ ትልቅ የሚባል ስራ ለመስራት የሚያስችለው መንገድ ከትንንሾቹ ደረጃዎች ነው የሚጀምረው ና እነኛን ትንንሽ የማይታዩ ደረጃዎች ይዘው ለተነሱ የእናንተን ፈለግ ለሚከተሉ ምን መንገድ አለ? የትኛው መንገድ የበለጠ ያጠነክራል፣ ይረዳል ትላለህ? እዝራ እንዳካፈለን ሁሉ ያንተንም አስተያየት ስጠን። አንዳንዴ በትንሹ መጀመር አይን ጥሩ ነገር፣ ኢትዮጵያኖች ሆነን አብረን መተጋገዝ ብንል አሁን የእዝራል ብታይ ና የወንዱን ብታይ ከሁለቱም ጋር ሞክሬ ነበር ወንዱ ጋራ የሆነች ትንሽ ስራ ነበረች ና ገንዘብም አልነበረውም ወንዱ ረዳኝ ይህም ለአንዴ ነበረ በሱ የተነሳ እሱን አስተዋወቅኩት አንዴ ጋራ ስራውን አዩ የኩባንያው የአርክቴክቸርን ስራ አዩ ደስ አላቸው ከዛ እዚህ ፊፋ ላይ ያደረሰው የእዝራም ደግሞ ብታይ ከዚህ በፊትም ም እሱም እንዳለው የኢትዮጵያን ባህል በጣም በቆንጆ በአዲስ ኮሚኒኬሽን አድርጎ የሚሰራ ልጅ ስራው በጣም ደስ ይለኛል። እና ሞክሬ ነበር ከዚህ በፊት ከሱ ጋር ለመስራትና መሰራት ና እና ይሄኛው የፊፋ ጊዜ ሲመጣ ገንዘብ ነበረኝ፣ ሰራልኝ፣ በጣም ደሳለኝ። እና እንደዚሁ በትንሹ ሆነ በትልቁ መረዳዳት አለብን። አንዳንዴ ጊዜ አንተም እንዳልከው አንዳንዴ ጦርነቱ በትንሹ መጨመር በትንሹ አንድ ነገር ትሞክርና ከሰራል የሚቀጥለው ላይ ትሄዳለ። እና ይሄ መረዳዳት የምለው ነገር ለምንድን ነው? እሱ ጋር የምመለሰው ብዙ ጊዜ የሃንዴን አሁን ብታይ የሳውት ኮሪያ ካምፓኒ ነው። ኢትዮጵያ ሳውት ኮሪያን በጣም ረድታለች። የኮሪያ ጦርነት ጊዜ ያኔ ኢትዮጵያ መርዳት ብቻ ሳይሆን አባቴም ያኔ ተዋግቶ ነበረ። እና ሲነግረኝ ኢትዮጵያ ተመልሰው ከመጡ በኋላ ብዙ ልጆች ነበሩ በቤት ያልነበራቸው፣ ቤተሰቦች ያልነበራቸው እና ባላቸው ደሞዝ እነዛን ልጆች ይረዱ ነበረ። አሁን ይታይ ኮሪያ ሳውት ኮሪያ ትልቅ ደረጃ ደርሳ አስበው። እኛንም እየረዳች ነው። እየተመለሰ ነው። መስሪያ ቤት ሳያቸው ሳውት ኮሪያኖች እዛም ላሉትም እዚህም ላሉትም በጣም ይረዳዳሉ። እና ይሄ ብዙ ኦፖርቱኒቲ ከፍትላቸዋል። እና ይህን ሳይ እኔም የአገሬን ሰው አስባለሁ እና እኛ በጣም የሚገርም ህስትሪ ያለን ሕዝቦች ነን እና እያደግን ነው ያለ ነው። አሁን ግን መረዳዳት አለብን፣ መረዳዳት አለብን። እና ብዙ የምናደርሰው ስራ አለ፣ ገና ብዙ አድርሰናል። አድዋ አለ፣ ብዙ ነገር መግለጽ እችላለሁ። ግሩም ነው። ለሰዓት ሽሚያስል አንዳንድ የመጨረሻ ጥያቄዎች ስላሉ ነው የምፈጥንባችሁ። መረዳዳት የሚለው ቁልፍ መልእክት ከአድማጮቻችን ጆሮ የደረሰ ይመስለኛል። እነኚህ ሁሉ ስራዎች የሚጀምሩት ከአንዲት ትንሽ ነጠላ ሀሳብ፣ አንድ አጋጣሚ ሊሆን ይችላል። አንድ የፈጠራ ስራ ትልቅ ከመሆኑ በፊት የሚነሳውና የፈጠራ ሂደትን ማስረዳት የፈጠራው ሂደትን ያህል ጥልቀት ያለው ጉዳይ ማንሳት ይጠይቃል። እረዳለሁ። ከአንዲት ትንሽ ነጥብ የሚነሳ ሀሳብ ትልቅ ስራ ለማሰራት የሚችልበት ሂደት የተለያየ እንደመሆኑ ለእናንተ እንዴት ነው የሚጀምረው? እንደው በግልህ የፈጠራ ስራ ስትሰራ ያለውን ሂደት፣ ዳዊት ከአንተ ላጀምር። ባጭሩ ከነገርኩ ትልቁ ነገር ሀሳብ ከማሰብ በፊት ማወቅ ያለበት ሕዝቡን ነው። ማን ነው ይሄንን የሚያየው? ምንድን ነው ማስተዋወቅ የምፈልገው? እና ለማን ነው ማስተዋወቅ የምፈልገው? እና የእነሱ ሀሳብ፣ የእነሱ ፍቅር ምንድን ነው? አሁን የፊፋን ብታይ ልባቸው ታክር ላይ ትልቅ ነው እና በሱ አስተሳሰብ ሄደን እዚህ ትልቅ ኢኩስ ፉትቦል አይዲያ ላይ ደረስን። እና ሁሌ ማሰብ ያለብን ሰው በሰው በኩል አስተሳሰባቸው ምንት ነው ብላል ተመልካቹ ወይም ታዳሚው የሚያስበውን ማወቅ ሀሳብህን ወዴት እንድትወስደው እንደሚችል የሚረዳል ና እሱ ትልቁ ነው ነው ያልከን። እዝራ በተለያዩ ቀደም ብዬ ባስተዋወቅኳቸው የጥበብ ዘርፎች ውስጥ ትልልቅ ስራዎችን ሰርተሃል። አንተስ ምን አይነት መንገድ ነው የምትከተለው? ሀሳብ ብልጭ ሲልልህ ሸራው ላይ ከማስፈርህ ወይም የምስላዊ ቅልብር ቪዲዮ ከመስራትህ ወይም ሌላ የስነ ጥበብ ዘርፍ ከመከተልህ በፊት ምን ይመስላል በአብዛኛው የሚከሰተው? እሺ፣ እኔ የፈጠራ ምንጭ ብዬ ማስበው እንትን ነው የቀን የቀን ተቀን ኑሮ ነው እና የቀን በቀን ኑሮ በቃ ማንኛውም የምንፈልገው አይነት መማሪያ በኩሎ ማለት ይቻላል። እኛ ግን በደንብ አናስተውሎም። እና ግን በደንብ ብናስተውል በቀላሉ እንኳን እኛም ሶስታችን ራሳችን የምንነጋገረውም ይሄንሽን ቪዲዮ በሰራው ብዙ አይነት ማንነታችን ያለንበት ቦታ ያ ሁላ ብዙ የሚይዘው ኢንፎርሜሽን መረጃ እና በጣም እኔ ኢንስፓየር የሚያደርገኝ የቀን በቀን አይነት ሁኔታ ነው እና በስራዬም ምክት ለማድረግ በጣም ሞክረው በተቻለ መጠን ህይወት እንዲመስል ነው ሞክረው። በኋላ ግን ያው ይሄ ዝም ብለን በቀን በቀን የምናየው ምንም ትልቅ ፍልስፍና የሌለውም ብለን የምናስበው ነገር ግን በደንብ ብታስተውለው ራሱ ጊዜ ያመለክታል፣ ቦታ ያመለክታል፣ ታሪክ ያመለክታል፣ ኢኮኖሚ ያመለክታል፣ ፖለቲካ ብዙ ነገር ኬሪ ያደርጋል። አንድ ስምፕል ቀላል ነገር ምን ነው እና ለእኔ በጣም ትልቅ ንስ አሁንም አገኘው በፊትም ወላ ማገኘው ይሄ ከህይወት የምለምደው ከህይወት የማየው እዝራውቤ ዳዊት መስፍን። ሌሎች የጥበብ ስራዎችንና ስራዎቻችሁን የሚመለከቱ ነጥቦች ይዘን በሌላ ጊዜ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እሺ፣ እግዜር ይስጥልህ። በጣም እናመሰግናለን። እናመሰግናለን አሉላ። እንግዶችህም በጣም ግሩም ድንቅ ወጣቶች ናቸው፣ ወጣቶች ናቸው። እናመሰግናለን በጣም አሁን አድማጮች፣ ዝግጅታችን ይቀጥላል። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። ቀጣዩ ፕሮግራም ደግሞ ህይወት በቀበሌ አላማጣ ከተማ ውስጥ ነው የሚኖረው የአይን ብርሃኑን ያጣ ወጣት አብርሃም ወሰን ይባላል። አውቶቡስ በቆመበትና ቤት ለቤት እየዞረ በመለመን አስረኛ ክፍል ደርሷል። በትምህርቱ የላቀ ውጤት ከማስመዝገቡም በስተቀር ጥሩ ድምፃዊ ለመሆንም እየጣረ ነው የሚገኘው። ዘጋቢያችን ግርማይ ገብሩ ለዛሬው ህይወት በቀበሌ ዝግጅቱ አነጋግሮታል። አብረን እንከታተለው። መልካም፣ አመሰግናለሁ። የምኖረው አለማጣ ነው። ስሜ አብርሃም ወሰን እባላለሁም፣ የአስረኛ ክፍል ተማሪ ነኝ። ትውልዲያ ዋግ ምራ ወይም ደግሞ ደሃና ተብሎ የሚጠራው አካባቢ ነው። እዛ ነው ትውልጅ ያደግኩት። ወደ አለማጣው ስመለስ ግን አለማጣ ያው ጥሩ ነው ወደ አለማጣ ያው የምታሳድገኝ እናቴ ማለት ነው እናቴ ከዚህ ዓለም ስትለይ እዚ አካባቢ የአይነ ስውራን ችግር በስፋት የሚንጸባረቅበት ነው አይነ ስውራን እንደ ሰዎች አይቆጠሩም ከሞቱት በላይ ካሉት በታች ብለው ነው የሚገልጹት እዚ አካባቢ አካባቢ አምዶ ወርቅ ድሃና የሚባለው ማለት ነው እና እዛ አካባቢ የቤተ ክህነት ትምህርት ማር ነበር ያንን አቋርጭ እናቴ ስትሞት አቋርጠው ሰቆጣ ነው አምጥተው ዝም ብሎ ጥለውኝ ሄዱት አንዲት ሴት አነሳችን። እዛ መልመድ አልቻልኩም። እንደነገርኩህ እናቴ ከሞተች ስድስት ወሯ ነበር የዛን ሰዓት። እንደዛ እያልኩ እንደዛ እያልኩ በመለማመድ ያንንም በመርሳት ወደ አለማጣ መጣሁ ማለት ነው። ያለማጣ መምጣቱ ምክንያት እዚህ ጀመረ። አብርሃም ከህፃንነት ጀምሮ ነው ማየት የተሳነ ወይስ ኋላ ካደክ በኋላ የመጣ ችግር ነው? ይሄ ከህፃንነቴ ነው። አይን ማየት ምን እንደሆነ አላቅም። ግን እስከ ስድስት ወር በነበሩት ሰዓቶች ወይም ጊዜዎች አይኔ የነበረ ብለው ይነግሩኝ ነበረ። ምክንያቱን ስጠይቃቸው ይሄ እንጥል ወይም ደግሞ አንቃር ብለው የሚገልጹት በአማርኛ እሱ ለማስቆረጥ እናቴ ሂዳ በፀሐይ ደም ላይ ምች ነገር ነው ብለው ነው የሚገልጹት እና በህፃነቴ ነው የአይነ በሽታው ጉዳይ። ለመሆኑ እንዴት ነው የምትኖረው? እንዴት ነው የምትተዳደረው? መልካም የምትተዳደረው፣ ያው የሚገርመው ትምህርቱንም የተማርኩት አለ አደለ፣ በልመና ነው። ጠዋት ለምሳሌ ማታ ከሆንኩኝ ጠዋት ለምናለሁ፣ ለምሳም ለራትም የምትሆን ነገር። የጠዋት ከሆንኩ ደግሞ ዝም ብዬ ሄድና፣ ከሰዓት ስመለስ ካገኘሁ ይበላል፣ ካላገኘ እንደዛ እያልክ ነው። ሆቴሎች አሉ፣ ሆቴሎች ላይ ትርፍራፊ ነገሮችን ሰሀን በማስቀመጥ እንዲያስቀምጡልኝ ይነግራቸዋሉ፣ እነሱም ይተባበሩኛል። ባስ የሚያርፍበት ቦታ ላለማጣ፣ እንግዲህ እንደምታውቀው መካከለኛ ከተማ ስለሆነች፣ እዛ ባስ ያርፋል። ለምሳሌ ከደሴ ወይም ከአዲስ አበባ የቆየ ባስ ከሀይቅ ተነስቶ እዛ ነው ምሳ ወይም ቁርስ የሚወስደው። ስለዚህ ለዛ እስቲ ቆሙ፣ እዛ ከተሳፋሪዎች ለምናለሁ። ያው ስለ አይነ ብርሃን እንደ እኔ ከመሆን ያድናችሁ ወገኖች፣ መንገዳችሁ ሰላም ይሁን፣ ካሰባችሁ ሰላም ያድርሳችሁ እያልኩኝ ወደ የቤቱ ሲሄድ ያው ድሮ የቤተ ክህነት እንዳልኩ ሄሱም ስላለ በእንተ ስማ ለማርያም ስለመ ብርሃን ወይም ደግሞ ስለ አይነ ብርሃን እያልኩኝ፣ እንዲሁም የድምጾችን ነገር ትጠቀማለህ። ልመና ላይ ለምነው አለው ክረምትና በጋ ለነብሴ እኮ አይደለም ለከስከሳው ስጋ እያልኩኝ ነው የሚሄደው። እና ይህን ሲሰሙ ሰዎች እንግዲህ አያስችላቸውም። አሁን በትምህርት በኩል እንዴት ነው? ትምህርት እንግዲህ ከአንድ እስከ አስር ባለው እስካሁን የአንደኝነት ደረጃ ይዤ ነው የምማረው። አንደኛ ደረጃ እናገኛለሁ። ከአይናማዎች ጋር ነው ተቀላቅየ የምማረው፣ ምክንያቱም አካቶ የሚል ነገር ስላለ፣ ያ ምንድን ነው ከአንድ እስከ አራት ብቻችን ነበር የተማርነው፣ ነው ብሬን ለማወቅ ከዛ ከአምስት ወደላይ ባለው አይቻልም ብቻቸውን ተብለው አይን ያላቸውን ሰዎች ጋር ነው ተቀላቅለህ የምትማረው። ምንም መጽሐፍ የለም የምታጠናበት ምንም ነገር የለም። ያው አንብቡልኝ እያልክ የለመንክ ያ ያ እያገዘኝ በአንደኝነት እስካሁን ስካሁን አለው። ደሞ እንግዲህ ማትሪክን እየጠበቅኩ ነው። ስትለምን ውለህ፣ አግዙኝ እርዱኝ ስትል ውለህ ማታ የት ነው የምታድረው? የማደሪያ ጉዳይ በጣም የሚከብድ ነው። ያው አንዳንድ የነብስ ያሉ ሰዎች ከአንድ እስከ አምስት ለማደሪያ ብቻ ይተባበሩኝ ነበረ። ከዚያ በኋላ ኪራይ ነው። ያው የለመንኳትን በቀን አንዳንድ ብር ምናምን እያጠራቀምኩኝ እስከ አምሳ ብር ኪራይ ከፍላለሁ አሁን ባለሁባት ቤት ማለት ነው አምሳ ብር እንደዚሁ ነው ተጨናንቀህ ነው ያው ብዙም እንትን ይባል የለም አብርሃም በድምጽም ትሞክራለህ እና አሁን ኢትዮጵያ ውስጥ እየተካሄደ ባለው ታዋቂው የባላገሩ አይደል እየተወዳደርክ ነው ያለኸው እና ፍላጎቱ ከህጻንነት ጀምሮ የመጣ ነገር ነው ወይስ አሁን በአጋጣሚ የተገኘ ነገር ነው እንዴት ነው ይሄ ነገር እኔ እንግዲህ ቀደም ብዬ እንደነገርኩህ የልመናው ጉዳይ ድምጽህን ያስወጣል። ድምጽህን ስታወጣ ደግሞ ሰሚው አንዳንዴ እንደው የልጅ ድምፃዊ ቢሆን ምናምን ይሉ ነበር። እንደዚህ እንደዚህ በአንድ መምህር ነው መድረኩን እንዳገኘ የቻልኩትኝ። ድምፅ እንዳለኝ የሚያወቁት መምህር ኪሮስ ለገሰ ይባላል። እሱን ማመስገን እፈልጋለሁ። እሱ አለማመደኝ። ከዚ በኋላ አሁን ባላገሩ አይደል መወዳደር እንዳለብኝ አስበን ያው ከዛው እንዳልኩ በትምህርት ቤቶች በነበርኩበት ኤሌመንታሪ፣ አሁን ሀይ ስኩል ላይ ነኝ። በኤሌመንታሪ ግን ተዋጥቶልኝ አንድ ሺህ አምስት መቶ ብር ለዚህ ተብሎ ማለት ነው እስከ አንድ ደስ የሚል ሙዚቃ እስከ ያሰማኝ በይበልጥ ደረጃ ነው ምወደው። ትላንትም ያለፍኩት በደረጃ ስለሆነ አይሁ كوت من يوتين تساك تولي ماتا عيل جنة المي بقي زيو تفتا አብራሁኝ ሻማ ሞቃለ ጎጆ በራሴ ተማመን ኮራው በምርጫ በጣም ደስ ይላል። አብርሽ ወደፊቱ ድምፃዊ ለመሆን ነው የምታስበው? ሁኔታዎች ከተመቻችሁ እንግዲህ፣ ኢትዮጵያ ውስጥ የአይነ ስውራን ችግር ተወርቶ አያልቅም። ያም በእኔ ቤት ያለ ችግር ነው። ከተሳካልኝ ወይም ደግሞ አጋዥ ካገኘው ድምፃዊ የማልሆንበት ምክንያት ምንም አይኖርም። ዋናው የእድሉና የአጋዡ የደጋፊው ሁኔታ ነው። የሚረዳ ካለ ድምፃው ይሆናሉ ብዬ አስባለሁ። የአይን ብርሃን አጥተህ መኖር የሚያጋጥማችሁ ችግር እስኪ ከንተ ከአንድ በት እስኪ ልስማው። የሚገርመው በጣም ችግር አለ። ያ ችግር ምንድን ነው? ስማዊ ትምህርት አለ ስትማር ለምሳሌ ይን አይን ያላቸው ሰዎች ሲማሩ ወይም ስትማሩ መጽሐፍት አለ ይቀርብላቸዋል ደብተር ይገዛል እስክርቢቷ አለ በነዚህ በነዚህ ታግዛችሁ እንዲሁም የመማሪያ ቁሳቁሶችም አሉ እነዚህ እነዚህ ለእኛ ምንም የለም። ምንም የምንታገዝበት ምክንያት የለም። የምንረዳበት ምንም የለም። ይህንን ይህንን ችለህ ነው የምትማረው። ሌላው ደግሞ ስለ አንተ የሚረዳልህ መምህር ወይም ሰው፣ ህብረተሰቡ ራሱ ያን ያክል ነው። እየተማርክ የምትማር አይመስለውም። ያን ያክል ነው። ሌላው እንዳነገርኩ፣ ማትሪያል እንዳልኩ ለምሳሌ አሁን ይሄን እያየ ሆነ በትር ነው፣ ይሄን ይዤ ነው የምጓዘው። ኬን እንኳን ኬን እንኳን ለእኛ ሩቅ ነው ማለት ነው። ስለዚህ ይሄ ችግር ብዙ ብዙ ችግር አለ። በጣም ከባድ ነው። አሁን እስኪ እኔ ያደራምለው እንግዲህ ቀደም ሲል እንደነገርኳችሁ በልመና ነው የምተዳደረው። የኔ ዋነኛ ዓላማዬ ደግሞ ከልመና ወጥቼ ራሴን መቻል፣ ራሴን ችዬ እኔነቴን ማቅበት፣ ስራ ማግኘት፣ ለምሳሌ በድምጼ ጥሩ ነገርን ማግኘት፣ ጥሩ ደረጃን ማግኘት ይፈልጋለሁና የእናንተን የሬዲዮ ዝግጅት የሚከታተሉ አድማጮች ከዚህ ሁኔታ ያወጡኝ ዘንድ ነው የምለምናቸው። ምክንያቱም ስንት የለምነ የኔ ያለችኝ ቻንስ ልመና ወይ ደግሞ ይች ድምጽ ናት። ከዚች ውጭ ሌላ ቻንስ የለችኝ። ስለዚህ ከድምጼ ጋር በተያያዘ እኔን ሊቀይር የሚችል ስራ ቢሰሩ ደስ ይለኛል። አብርሃም ወሰን፣ ለቆይታችን በጣም ነው ማመሰግነው። እንግዲህ በርታ። ሽኔ ማመሰግናለሁ ግ አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ተፈጥሮ አካባቢና ሳይንስ፣ አዘጋጅና አቅራቢ ሰለሞን አባተ። የውቅያኖሶች ጠለል ከልክ ያለፈ ግለት የሚፈጥረው ኤልኒኞ የሚባለው የአየር ክስተት በያዝነው ዓመት ሦስተኛ ሩብ አሁን በጀመር ነው ማለት ነው በዓለም ዙሪያ መሰማት እንደሚጀምር የዓለም ሚቴዎሮሎጂ ድርጅት አስታውቋል። የአውሮፓውያኑ 2014 ዓ ም ይህ ዓመት ማለት ነው እያበቃ ወደሚሄድባቸው ወራት አካባቢ የዓለማችን ሙቀት የጋለና ደረቅ ይሆናል ብዙ ዝናብም ሊጥል ይችላል ሲል ድርጅቱ ማሳሰቡን ከዋና ጽሕፈት ቤቱ ዘጋቢያችን ሊሳሽ ላይ እንጽፋለች። ኤልኒኞ በፓሲፊክ ውቅያኖስ ማዕከላዊና ምስራቃዊ የሐሩር አውራጃ ክልሎች ላይ እየተከሰተ ከየሁለት ዓመት እስከ ሰባት ዓመት በሚደርሱ ጊዜዎች ሊደጋገም ይችላል። እነዚህ የአየር ሁኔታ መገለጫዎች አንዳንዴ እጅግ የከፉ ሊሆኑ እንደሚችሉ በዓለም የሚቴዎሮሎጂ ድርጅት የአየር ንብረት ትንባያና መለማመድ ቅርንጫፍ ዳይሬክተር ማክስ ደሊ ተናግረዋል። በኤልኒኞ ዓመታት ከወትሮ ይልቅ ወደ ደረቅነት የሚያመዝንባቸው አካባቢዎች አሉ። በሌላ በኩል ደግሞ ያለ ወትሯቸው እርጥበት ወይም ዝናብ የሚበረክትባቸው አካባቢዎች ይኖራሉ። ያለ ወትሯቸው የሚሞቁ ወይም የሚበርዱ አካባቢዎችም ይኖራሉ። ስለዚህ የአየሩ ሁኔታና ጠባይ እንደየክልሉ የትነት ይለዋወጣል። የዘንድሮው ኤልኒኞ ምናልባት በታሪክ ከተመዘገበው ሁሉ እጅግ የጋለ የአየር ጥባይ ከተስተዋለባቸው በአውሮፓውያኑ አቆጣጠር በ2009ና በ2010 ዓ ም ከነበረው ጋር በተመሳሳይ ሁኔታ የከበደ ሊሆን እንደሚችል ዴሌ አመልክተዋል። ኤልኒኞ በሰሜን አውስትራሊያ በኢንዶኔዥያና በፊሊፒንስ ያልተለመዱ ደረቅ ሁኔታዎችን ፈጥሯል። በብራዚልና በደቡብ ምስራቅ አፍሪካም ተመሳሳይ ደረቅ ሁኔታዎች ታይተዋል። በያዝናቸው ወራት አካባቢ የሚከሰተው የዘንድሮው ኤልኒኞ ምናልባት እስከ መጪው የአውሮፓውያን 2015 ዓመት የመጀመሪያው ወራት ሊዘልቅ እንደሚችል የዓለም የሚቲዎሮሎጂ ድርጅቱ ተንብዮአል። ሊያሳድር የሚችለውን ጫና ዛሬ ለመገመት አዳጋች እንደሆነ ድርጅቱ ቢናገርም፣ ጥንካሬው ግን መካከለኛ ሊሆን እንደሚችል ያሳስባል። ሆኖም በአካባቢዎቹ ላይ የሚደርሰው ማኅበራዊና የምጣኔ ሀብት ጫና በጣም የበረታ ሊሆን እንደሚችልም ዳይሬክተሩ ማክስ ዴሊ ገልጸዋል። ለምሳሌ ያህል ድርቅ ሲከሰት ቀድሞ የሚጎዳው ግብርናው ነው። በውሃም ላይ ጉዳት ሊደርስ ይችላል። ይህ ማለት ለመስኖና ለኤሌክትሪክ ኃይል ማመንጫ ግድቦች የሚገባው ውሃ ይቀንሳል ማለት ነው። ጎርፍና መጥለቅለቅ ይኖራል። መሠረተ ልማቱ ይታወካል። መኖሪያ መጠለያና የኑሮ ሁኔታዎች ይታወካሉ። መንገዶች ይታጠባሉ፣ ድልድዮች ይፈርሳሉ፣ መገናኛዎች ይቋረጣሉ፣ ሌሎችም ጉዳቶች ይደርሳሉ። እነዚህ የአየር ንብረት መዛነፍና መዛባት ሁኔታዎች የተስፋፉ የማኅበረሰብ ጤና እክሎችን ይጋርጣሉ፣ እንደ ኮሌራና ሌሎችም ውሃ ወለድ በሽታዎችን የመሳሰሉ ተወረርሽኞች ይበረታሉ። ወባ ይስፋፋል። የኤልኒኞን መጪ ጫናና ጉዳት ለመጋፈጥና ለመቋቋም የተለያዩ ሀገሮችና ዓለም አቀፍ የሆኑ ተቋማት የዓለም ሚቴዎሮሎጂ ድርጅትን መረጃዎች እየተጠቀሙ መሆኑን ዴሊ ያመልክተዋል። ለምሳሌ የተባበሩት መንግሥታት የዓለም የምግብ መርሃ ግብር የያዘውን ቀለብና ጥሪት ነገ አስፈላጊ ሊሆኑ ወደሚችሉባቸው አካባቢዎች ፈጥኖ ለማድረስ በሚቻልበት ሁኔታ እያስጠጋ ነው። የኤልኒኞ ወሬ እንዲህ በርትቶ እየተሰማ ባለበት ጊዜ የተፈጥሮ ሁኔታዎች ሁሉ ተጋላጭና ተጠቂ ሆና የኖረችው ኢትዮጵያ ምን እያደረገች ነው? ወደ ኢትዮጵያ ሚቴዎሮሎጂ ኤጀንሲ ደውዬ ምክትል ዋና ዳይሬክተሩን አቶ ዱላ ሻንቆን ሳናግራቸው ደመናውን ገለጥ ለማድረግ አስበው ነው መሰለኝ በቀልድ ጀመሩልኝ። አየር ድንበር የለውም ወሰን የለውም፣ ያው እንደምታውቀው ፍቅርም ድንበር እንደሌለው ማለት እናም አቶ ዱላ ጭጋጉን እንዲህ ገለጥ አደረጉና በፈገግታ ዓለም ይህንን የጋራና ድንበር ዘለል ጠላቱን በድንበር ዘለል ፍቅርና አብሮ መስራት ለመጋፈጥ እየጣረ መሆኑን ገልጸውልኛል። የአየር ሁኔታ አንድ ቦታ የተከሰተው ሌላ ቦታ ስለሚመጣ ያን በጣም ሕብረት ነው የሚጠይቀው ማለት ነው። የዓለምን አየር ንብረት በቅርብ እየተከታተሉ ያሉ ተመራማሪዎችና አጥኚዎች ኤልኒኞ ተመልሶ እየመጣ ነው ብለው ሲያስጠነቅቁ ነበር። ስጋት አላቸው። እንደውም በዚህ በያዝነው የአውሮፓውያን ዓመት መጨረሻ አካባቢ አንዳንድ መገለጫዎቹ በዓለም ዙሪያ ሳይስተዋሉ አይቀሩም እያሉ ነው። ምንድን ነው የሚለው? የኢትዮጵያ ሚቲዮሮሎጂ ኤጀንሲ ይህን አስመልክቶ እንግዲህ ኤልኒኖ ዛሬ ብቻ ተከታታይ አይደለም ድሮም አለ ማለት ነው። ስለዚህ በየጊዜው ይነሳል ማለት ነው። ሲዝን ሳይክሊንግ ያደረኩት ነገር ነው። ስለዚህ ኤልኒኖ አንድ አይነት አይደለም፣ የተለያዩ ኤልኒኖች አሉ ማለት፣ የተለያዩ ኢምፓክቶች ያመጣሉ። አንድ አይነት ኢምፓክት አያመጡም፣ ተጽዕኖ አያመጡም። እያንዳንዳቸው ኤልኒኖች ተጽዕኖ አያመጡም ማለት ነው። ስለዚህ አሁን ነው የገባው ኤልኒኖ፣ ኤልኒኖ አሁን ነው የገባው። ስለዚህ ኤልኒኖ ደግሞ ምን ምን ያመጣል የምለው ነገር እናያውቃለን። የት የት ቦታም ተፅዕኖ ያደርጋል የት ቦታ ምን ያደርጋል የምለው ነገር እናያለን። ስለዚህ የኤልኒኖ ኦንሴቱ በአጠቃላይ አናንስ ባይደረግም ሁኔታዎች አሉ። ስለዚህ በፓሲፊክ ውቅያኖስ አካባቢ በሰላማዊ ውቅያኖስ አካባቢ ኦኩዌተር አካባቢ የማነው ምድር ወገብ አካባቢ የእሱኑ መሞቅ አለ መሞቅ አለ። ስለዚህ እሱ ምን ምን ያመጣል የምለው ነገር እሱ በርቀት ነው የሚታየው። እንደገና በቅርብ ደግሞ በአትላንቲክ ውቅያኖስ በኢንዲያን ውቅያኖስ ሜዲትራኒያ አካባቢ በአረቢያን ሲ አካባቢ ያሉት አረቢያን ባህረ ሰላጤ አካባቢ ያሉትን እውነታዎችን እንከታተላለን። በአካባቢያችን ማለት ነው። በኮንጎ አካባቢ ያለውን በከደኖች አካባቢ ያሉትን አካባቢዎችን እናጠናለን። ወ እንደገና ግሬት ሌክ ኤሪያዎችን ምናምን አካባቢዎችን እናያለን ማለት። ስለዚህ ጠቅላላ በሙሉ ምንድን ነው የሚያመጡት? እንዴት ነው ንፋሱ ወደት ነው የሚሄደው? ምን አይነት ሁኔታ ይፈጥራሉ የሚለው ነገሮችን እናያለን ማለት ከሌሎቹ ጋር ማለት ነው። እና አሁን መጪው ኤልኒኞ ምን መገለጫዎች ይኖሩታል ብላችሁ ታስባላችሁ? ምንድን ነው የምንጠብቀው? ምንድን ነው የሚመጣው? እሱን ኮንስዴሬሽን ኮንሰደሬሽን አድርገናል ማለት ነው። ትንቢያ ስንሰጥ ማለት ነው ግምት ውስጥ አስገብተናል። ግምት ውስጥ ስለገባ አዎ ምን ምን እንደሚያመጣት ስለዚህ ይናል ስጋት የለውም፣ ግን እየተከታተል ትንቢያዎች እንሰጣለን ብዬዋለሁ። ይሄ ፕላን ነው። አሄድ ኦፍ ዘ ታይም ነው የተነገረው ማለት ነው። ግን ወደፊት በየጊዜው አፕዴት የራይግን እንሄዳለን ማለት ነው። እንግዲህ የበረታ ስጋት የለብንም ብለዋል አቶ ዱላ። ውይይታችንም ክትትላችንም ይቀጥላል። በሰላምና በጤና ሰንብቱ። የምሽቱንም በዚሁ ማብቃታችን ነው። የማጠቃለያ ወሬዎችን ባጫጭሩ ከቦርኪና ፋሶ ዋና ከተማ ከዋጋዱጉ ወደ አልጀርስ በመብረር ላይ እንዳለ የጠፋው የአልጀሪያ አየር መንገድ አውሮፕላን ፍለጋ ላይ ነው። አውሮፕላኑ 116 ሰዎችን አሳፍሮ የተነሳው ዛሬ ሐሙስ ሲሆን፣ በምዕራብ አፍሪቃ ያሉ የፈረንሳይ ተዋጊ ጀቶች በፍለጋው ተሰማርተዋል። ሱዳን ውስጥ የክርስትና ሃይማኖቴን አልቀይርም እምቢ በማለቷ በሞት እንድትቀጣ ተበይኖባት የነበረችው ሜርያም ያህያ ኢብራሂም ከባለቤቷና ና ከሁለት ልጆቿ ጋር ሆና ጣሊያን ሮም ገብታለች። ዛሬ ሀሙስ ሲሆን የገባችው አብረዋት እስር ቤት ተገላገለችው ህፃኑ ልጇ ና ሌላውም ልጇ እንዲሁም ባለቤቷ ናቸው የሄዱት። ሮም እንደገባች ሜሪያም ና ቤተሰቧ በግል ከሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ከአቡነ ፍራንሲስ ጋር ተገናኝተው ተነጋግረዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ ያበቃ ያስተናገድ ያስተናገድናችሁ አሉላ ከበደና ቆንጅ ይታየንን ከአቀናባሪያችን ከንጉሱ ታምሬ ጋር እንዲሁም ከዋና አዘጋጇ ከትዝታ በላቸው ከተቀሩት ባልደረቦቻችንም ጋር ጭምር በዚሁ እንሰናበታችኋለን። ነገ አርብ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከምሽቱ ሶስት ሰዓት ላይ በዚሁ መደበኛ ዝግጅት መልሰን እንገናኛለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ሰላም እንደናደሩ ቮይስ ኦፍ አሜሪካ።